SPS audio is supported by advertising. ደራሲ ብርጋዴር ጀነራል ውበቱ ጸጋዬ ማን ናቸው ብለው ለሚጠይቁ አድማጮች ራስዎን እንደምን ይገልጣሉ? በኢትዮጵያ ጦር ሰራዊት ውስጥ በሙሉ ፈቃደኝነት በሺ ዘጠኝ መቶ ሀምሳ አመተ ምህረት መኮንንነት ጨርሼ መኮንን ሆኜ አገራችን ዳን ድንበራችንን ያለበትን ፕሮብሌም ለመዝመት ታጥቄ በዛን ጊዜ የምክትል መቶ አለቃ ማዕረግ ተሰጥቶኛል። ከዛ በኋላ ባለኝ ኤክስፒሪየንስ እና ባለኝ ትምህርት በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት መንግስት በነበሩበት ጊዜ በተባበሩት መንግስታት ከፍተኛ የሆነ ታዋቂነት፣ የጸጥታ ጥበቃ ችሎታችን ከፍተኛ መሆኑን በኮሪያ የተመሰከረ ስለሆነ አሁንም እንደገና ኮንጎ ጸጥታ ለማስከበር በዛን ጊዜ የኢትዮጵያ ሰራዊት እንዲዘምት ተወስኖ ነበረ። ከዘማቾች ውስጥ አንዱ እኔ ነኝ። እንግዲህ የመቶ መሪ ሆኜ እንግዲህ ከዛ በኋላ ተመልሼ ስመጣ በዩናይትድ ስቴትስ ኦፍ አሜሪካ ያለኝን የወታደራዊ ትምህርት ለማጎልበት በዛ ተምሬያለሁ፣ በአሜሪካን ሀገር በፎርት ቤኒንግ። ከዛ ተመልሼ ስመጣ በወቅቱ በባሌ እና በሲዳሞ ግዛት የነበረውን ሁላችሁም ታስታውሳላችሁ፣ በሶማሌ የተሾመው ጀነራል ዋቆ ጉቱ ሁለቱንም ጠቅላይ ግዛቶች አሸፍቶ ጸጥታው በደፈረሰበት ጊዜ በዛ በኩል የሻምበል አዛዥ ሆኜ ተሳትፌ ባደረግኩት አስተዋጽኦ የቀዳማዊ ኃይለ ሥላሴ የጦር ሜዳ ባለዘንባባ ተሸልሚያለሁ። ከዛ ወደ ቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት በነበረኝና ባካበትኩት በውጭ ሀገርም ባመጣሁት ሪፖርት በቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት በአስተማሪነትና የትምህርት ቤቱ ዳይሬክተር ሆኜ ሰርቻለሁ። ከዛ በኋላ ሁላችንም እንደምናውቀው የሰሜኑ ትግል እየተፋፋመ ስለመጣና መኮንንና ጦር አስፈላጊ በነበረበት ጊዜ በዛ በሰሜን በኩል እንድሰለፍ በመታዘዜ በሁለት ደረጃ ተሰልፍ ያለ አንድ የትምህርትና የዘመቻ መኮንን በመሆን የክፍለ ጦር ከዛ ደግሞ ቀጥሎ የሀያ ስምንተኛ ሜካናይዝድ ብርጌድ አዛዥ ራሴው አሰልጥኜ ራሴው ነው የሄድኩት። ይህ ጦር አስመራ ዙሪያ ተሰልፎ ከፍተኛ ዝናን ያተረፈ ነው። ከዛ በኋላ ሁላችንም እንደምናውቀው በሀገራችን ከፍተኛ የሆነው ሰራዊት የሰለፈበት ሰሜን ግንባርና ከፍተኛ የሀገሪቱ ፕሮብሌም ያለበት ሰሜን ግንባር ስለሆነ በዛ በኩል የዘመቻ መኮንና የትምህርት መኮንን ሆኜ የሰሜኑ ተመድብ ያለው እንግዲህ ዝርዝር ውስጥ መጽሐፌው ስላለ አልገባም። ከዛ በኋላ እጅግ ወሳኝ የነበረውን የናደው እዝን የናቅፋ ሳህል መሬት ማለት ነው። በዛ በኩል የመጨረሻውን የሞት ሽረቱን የሚጠብቀውን የሻዕቢያ ቦታ ግንባር እንዳጠቃ እንዲሰብ፣ በዛ በኩል አስፈላጊውን ነገር ማጥቃትም መከላከያ አድርገ ቦታን በቁጥጥር ስር አድርገን በወቅቱ የነበረውን ኖምበር ሞራል ያስቆረጠ ዘመቻ ነበረ። በዛ ተሰልፌያለሁ። ከዛ በኋላ የሁለተኛው አርሜ አዛዥ ምክትል አዛዥ ሆኘ ተሾምኩ። ከዛ ቅጥዬ ደግሞ ሁለት ዓመት በኋላ የጠቅላላው የሁለተኛው አርሜ አዛዥ ሆኛለሁ። ከዛ ወደ አዲስ አበባ በመምጣት ብሔራዊ ውትድርና መምሪያ ኃላፊ ሆኛለሁ። ይሄ ነው። ሁሉም ነገር ወደ ጦር ግንባር የሚል አዲስ መጽሐፍ ለተደራሲያን አቅርበዋል። ከ22 ዓመት በኋላ ስለ እርስ በርሱ ጦርነት መጽሐፍ ለምን አስፈለገ? ይህንን መልስ ከመስጠቴ በፊት የመጽሐፉን አርዕስት መተንተኑ የሚያስፈልግ ይመስለኛል። ምክንያቱም የመጽሐፉን አርዕስት በሚመለከትበት ጊዜ ገዥም ሆነ ተጠቃሚ ሌላ ጦርነት የሚጋብዝ እና ሌላ ጦርነት እናርግ የሚል መልእክት ያለው ነው የሚመስለው። ስለዚህ ይህንን ነገር ማስረዳቱ የተሻለ ይመስለኛል እና ሁላችንም እንደምናውቀው የትላንትናው ትዝታ በሀገራችን ላይ በሺ ዘጠኝ መቶ ስሳ ዘጠኝ አመተ ምረት ከፍተኛ የሆነ ጦርነት ተሰንዝሮብን እንደነበር ሁላችንም የምናውቀው ነው። ይህም ጦርነት በምስራቅ ጦር ግንባር ነው። የምስራቅ ጦር ግንባር የነበረው መፈክር ተነስ፣ ዝመት፣ ታጠቅ ነው። በዛ መሰረት የኢትዮጵያ ሕዝብ በሙሉ እንዳለ ተንዶ አስራ ሰባት ዓመት ተዘጋጅቶ በከፍተኛ ኃይል ከአምስት መቶ ሺህ የማያንስ ኃይል የሶማሌ ጦር ኢትዮጵያን በወረረበት ጊዜ መላው የኢትዮጵያ ሰራዊት በዛ ቦታ ላይ ተሰልፈዋል እና ተዋግተዋል አሸንፏል። ነገር ግን ጠላቶቻችን በአንድ አቅጣጫ አለም የመጡብን የመጡብን፣ በሁለት አቅጣጫ ነው። አንዱ በሰሜን ጦር ግንባር ማለትም በሰሜን ክፍል በኤርትራ፣ ይሄ ነገር ደግሞ ተገንጣዮች ይሄን መልካም አጋጣሚ በመጠቀም ከምስራቁ ጦርነት ጋር ጎን ለጎን በማድረግ ከባድ የሆነ ማጥቃት ሰንዝረው ነበረ። ያ ማጥቃት በሰው ኃይል የሚመከት እንጂ በሌላ መንገድ ሊሆን አልቻለም እና በወቅቱ የነበረው መንግስት ከምስራቅ ጦር ግንባር ኃይል አንስቶ ሰሜኑን ማጠራከር አልቻለም። የተሰጠው ትዕዛዝ ምንድን ነው? የምጽዋንና የአስመራን አየር ማረፊያ በደንብ አድርጋችሁ ጠብቃችሁ ሌላ ጦር እስከሚመጣ ጠብቅ ነው። እስከዚያ ድረስ ግን እስከ መጨረሻው ሰው፣ ጥይትና ትግል ታገል ነው። ስለዚህ በአጋጣሚ ሆኖ ወይም ደግሞ በሰፊው የኢትዮጵያ ሕዝብ ተደምሮበት ከሰራዊቱ ጋር ተደምሮ ያው የሶማሌን ጦር ድባቅ በመምታት የሀገራችን እንዳንድንበር አስከብረናል። አሁን የሚቀራው እንግዲህ የሰሜኑ ክፍል ነው። ስለዚህ የተሰጠው መፈክር የዛን ጊዜ ሁሉም ነገር ወደ ሰሜን ጦር ግንባር ነው። ለምን አስፈለገ ያ ጦርነት ለተባለ ወደ ገና ደግሞ ስንመጣበት ይሄ የሰላሳ ዓመት ትግል ምንጊዜም አላባራም ሰው ይመስለዋል እንጂ ሻዕቢያና ወያኔ የገጠሙን ይመስለዋል፣ አይደለም። ከኋላ ቀደም ሲል የነበራቸው ትልቅ በዚህ በአባይ እና በቀይ ባህር በኩል ያሉት አረቦችና ሌሎች ሌሎችም በጥልቀት ላይ ሆነው እስከዛ ሰላሳም ድረስ አቆዩ። ስለዚህ እኛም ደግሞ በተለያየ ጊዜ የነበሩት መንግስታቶች ይህን ሁሉ ተቋቁመዋል። አሁን ደግሞ ሁሉም ነገር ወደ ሰው ጦር ግንባር የሚለው መፈክር ብንነሳ ከዛ ኮንቲኒዌሽን ነው፣ አገር ለመገንጠል አይቻልም። አገር ላለመገንጠል ይሄ ሰራዊት ደሙን ማፍሰስ አለበት፣ አጥንቱ መከስከስ አለበት ተብሎ የዘመቻው ስም ሁሉም ነገር ወደ ሰሜን ጦር ግንባር ተብሏል። መልካም። የመጽሐፉ ትኩረት በኤርትራ የእርስ በርሱ ጦርነት ላይ ነው። በኤርትራ ምድር ከተካሄዱት ዋነኛ ዘመቻዎች የቀይ ኮከብ አብዮታዊ ዘመቻ ነው። የወቅቱ የኢትዮጵያ ፕሬዚዳንትና የጦር ኃይሎች ጠቅላይ አዛዥ የነበሩት መንግስቱ ኃይለማርያምም ዘመቻው ላንዴና ለመጨረሻ እንደሚሆን ገልጠው ነበር። ከመራር ጦርነት በኋላ ግና ኢትዮጵያ መከላከያ ሰራዊት የገጠመው ውድቀት ነበር። ለቀይ ኮከብ ዘመቻ ውድቀት ወይም ክሽፈት ዋነኛ መንስኤዎች ምን ነበሩ? ይላሉ። በመሰረቱ አንድ ነገር እንዲገባን ያስፈልጋል። ሁላችንም አሁን አሸናፊ ተሸናፊ የሚለውን ነገር አይደለም። በማሸነፍ ክብር ለማግኘት አይደለም። በመሸነፍ አንገት ለመግፋት አይደለም። ትልቁ ጥያቄ ግን ምንድን ነው? ለኢትዮጵያ ሕዝብ ለትውልድ ትውልድ ትምህርት የሚሆን ነገር ጥሎ ማለፍ ብቻ ነው። ምክንያቱም በዚህ ጦርነት ባሳለፍነው ጦርነት ብዙ የኢትዮጵያ ኢኮኖሚ ፈሷል። ብዙ የኢትዮጵያ ወርቅ ልጆች ከመቶ ሰማኒያ ሺህ ያልሞለጠ ጉዳት ደርሷል። የቀይ ኮከብ ዘመቻ ለአንዴና ለመጨረሻ ጊዜ የተተለመ ዘመቻ ነበረ። ነገር ግን ባጭሩ የእርስ በርስ ጦርነት እንደመሆኑ መጠን በሰራዊቱ ውስጥ ተሰግስገው የሚገኙ ገቢን ለማዳበር የሚሯሯጡ ከፍተኛ መኮንኖችም፣ ሌሎችም ሲቪሎች ጭምር ተሰግስገው ስለነበረ የጦርነቱን ውጊያ ስልት ትእዛዝ ለጠላት አሳለፈው በመስጠት በዛ የተመረኮዘ ጥቅም ስላገኙ ይህ አንዱ ለውድቀቱ ያበቃው ነው። ሁለተኛ እንደሚታወቀው የኮከብ ዘመቻ በሶስት እዝ ግንባር ነበር የተመሰረተው። አንደኛው መብረቅ ነው በስተግራ በኩል፣ ሁለተኛው ናደው ነው፣ ሶስተኛው አልጌና ያለው ውቃው ነው። በምዕራብ በኩል ያለው የመሬት ሁኔታና የአየር ሁኔታ እጅግ በጣም ከባድ የሆነ ነባር ሰራዊት እንኳን ሊቋቋመው የማይችል ነው። ገና ከውትድርና ትምህርት ቤት ስድስት ወር ያልሞላቸውን ሰዎች በክፍለ ጦር ደረጃ አዋቅሮ አምቶ በዛ በረሃ ላይ ስላሰለፉ ይኸዋ ጥማቱ፣ መሬቱም ሁኔታ ይሄን ሁሉ ባለመቋቋም ጠላትም በቂ መረጃ በዛ ስላገኘ ቀድሞ ያንን ክንፍ ኃይል መታው፣ የሌላውንም ክንፍ አዳከመ። ይሄ ሁለተኛው ነው። ሶስተኛው ደግሞ ራሳቸው ሊቀመንበሩ የሚመሩት የኢኮኖሚ የባህል የወትድርና፣ የሌሎች በሙሉ ይዘው ነው ከአዲስ አበባ አስመራ የመጡት፣ እና አስመራ በመጡበት ጊዜ ብዙ ስብሰባዎች ተደርገዋል። ዝርዝሩን ስብሰባ መግለጽ አያስፈልግም። ያው የምናወራው ስለ ውድቀት ነው። ስለዚህ እሱ ከሆነ ወታደራዊ እንትን ነው መውሰድ ያለብን የወታደራዊን እንቅስቃሴ በዛ ቦታ ላይ ዘመቻ እንደምናደርግ በይፋ ታምቡር ነበር የሚመጣው፣ ነጋሪት ነበር የሚቆሰመው። ወያኔ እና ሻቢያ አለቀልም ብሎ ተስፋ የቆረጠበት ጊዜ ነው። እድሜ ለወገኖቻቸውና እዛ ቦታ ውስጥ ለውስጥ ተሰግስገው የሚገኙት የሚያስፈልገውን የዘመቻ እቅድ ስለሰጧቸው በዛ ላይ የቀይ ኮከብ ዘመቻ ለማክሸፍ ችለዋል። አንድ ዋቢ ነገር አለ። በዚህ በኢንዲያን ኦሽን ጋዜጣ ላይ የአዛዦች ስም የእቅዱ በሙሉ ወጥቷል። እንግዲህ እኛ ሁልጊዜ አሸናፊ የምንሆነው በምንድን ነው የተባለ እንደሆነ አንድ አንድ ሁለት የሚል ነገር የለም። ምስጢር በመጠበቅ አስፈላጊውን ጥናት የፕላንና የመሬት የውጊያ ማድረግ ነው። እነዚህ ነገሮች በጠላት እጅ ከገቡ ምን ይጠበቃል? አሸነፍ ብቻ ነው አትሊስት ወይም አሸነፍ፣ አለበለዚያ ጦርነቱን ማራዘም ነው። ፕሮሎንግ የሆነ ወር እንዲሆን ማድረግ ነው። እርግጥ በዚህ ላይ በቀይ ኮከብ ዘመቻ ላይ ውድቀት በሚሊታሪውም ቢመጣ በኢኮኖሚውና በባህል ብዙ የፈራረሱ ሆቴሎች ያልተቋቋሙ እነዚህ እነዚህ እነዚህ ሁሉ ከአንድ ሁለት ሶስት አራት ሚሊዮን ብር በማውጣት ተደርጓል። በአንድ በኩል እንግዲህ በዚህ በወታደራዊ በኩል ግን ይሄው ነው እና ምንጊዜም ምንጊዜም የእርስ በርስ ጦርነት የቻይናው ጀነራል ሳንሱዝ የሚባለው መጀመሪያውን ለአርቶፎር የሚል መጽሐፍ የጻፈው ሳይንቲስት ምንድን ነው ያለው? በእርስ በርስ የሚደረግ ጦርነት በአሸናፊነት መወጣት አይችልም። አሸንፋለሁ ብሎ እየቀጠለ የሚሄድ ከሆነ መንግስት በአገሩ ላይ የኢኮኖሚ ክስረት ነው የሚያመጣው። በመጨረሻ ጊዜ ያልሆነ ውድቀት ተሸክሞ ነው የሚሄደው ይላል እና እንግዲህ የጦርነቱ ተሳትፎ ለምሳሌ በምስራቅ ጦርነት ሚስጢሩ እንደተጠበቀ ነው። የአስመራን ግንባር ሰንጥቀን ወይም ሰብረን በምንወጣበት ጊዜ ሚስጢሩ የተጠበቀ ነው። ስለሆነም ማሸናፊነት ይወተናል። ያኛው ግን ቅድም እንደገለጽኩት የብዙ እንትኖች ተሳትፎ ስለ ዘመቻው ደንታ የላቸውም። ስለማሸንፉ ነው እንጂ እስካአሁንም ድረስ ወይም እስከዛም ድረስ የቆየ ነው መረጃውን በማግኘት ነው እንጂ ሻዕቢያ ብዙ ጊዜ ነው እጁን የሰጠው ነው። ይሄ ነው እንግዲህ የቀርኮከው ዘመቻ ውድቀት። ኤስቢኤስ ሬዲዮ ቀድሞ የኢትዮጵያ የመከላከያ ሰራዊት ይመራ የነበረው ከታላላቅ የጦር አካዳሚዎች በተመረቁ ጄኔራሎች ነበር። ተዋጊው ጦርም እስከ ግማሽ ሚሊዮን የሚደርስ እና ግዙፍ ነው፤ መጠነኛና የላቀ ስልጠና ያላቸው ተዋጊዎቹንም እንዲሁ ያካተተ ነው። በአንጻሩ የህወሓት ያድግና የሻዕቢያ ተዋጊዎቹም ሆነ መሪዎች በወታደራዊ ሳይንስ የታነጹ አይደሉም። ባያሌ ኢትዮጵያውያን ዘንድ እስከ ዛሬም ምላሽ ከሚሹላቸው ጉዳዮች አንዱ ይሄ ነው እንደምን ግዙፉ ፕሮፌሽናል አርሚ በአማጽያን ኃይሎች ሊሸነፍ ቻለ የሚለው በእርግጥ አማጽያኑ ኢትዮጵያ መከላከያ ሰራዊት አሸነፉ ወይስ ሰራዊቱ ራሱን በራሱ ለሽንፈት ዳረገ ማለት ይቻላል። እዚህ ላይ ለምሳሌ ጦርነቱ እዚህ ላይ ማስታወሻ መያዝ ይጠቀመኝ። ከሁሉ በፊት ያ ሰራዊት አሁን በቁጥር ያስቀመጥከው ሰራዊት ከሀገሩና ከቀዩ በሚነሳበት ጊዜ በወቅቱ የደርግ ደጋፊ ነበር። ለደርግ ከፍተኛ የሆነ ልቡን ሰጥቶ ነበር። ወደ ኋላ ግን ልቡ ሸፈተ። ለምን? ብዙ ነገሮች አሉ። ልጁን በጦር ሜዳ አሰለፈበት፣ ቤቱን ወሰደበት፣ መሬቱን ወሰደበት፣ ብዙ ብዙ ነገሮች። እነዛ ሁሉ አቂመው ያ ሰራዊት በጠቀስከው የመሸነፍ አንዱ ከፍተኛ ምክንያት ነው። እና እዛ ላይ ለምሳሌ የቀበሌ ማህበርና የገበሬ ማህበር ነው ይሄን ሰራዊት ቀጥሮ የላከው። ተከባድ ስልጣን የነበራቸው በማዕከላዊ ኮሚቴ አባል ደረጃ እነዚህ በማህተም እያደረጉ ሚስትንህን ሌላ ሰው አግብቷታል፣ መሬትን ወስዶታል፣ ልዩ ልዩ ነገር በማትንና ሀሞቱንና ሞራሉን የሚያወርድ ደብዳቤ ከማህተም ጋር ጽፈው ስለሚልኩ ይሄንን ሁሉንም እኔም ራሴ ያየሁት ነው። ሰራዊቱ እንደዋነበው ተብሎ ሁልጊዜ ከቤተሰብ የሚመጣ ሁሉ መጀመሪያ ተፈትሾ በካድሬዎች ነው የሚሄደው እና እነዚህ ሰዎች እኔ አልቃቸውም ሻቢያና ወያኔን አብሬያቸው ከአስራ አምስት ዓመት ያላነሰ ተዋግቻለሁ። ጥሩ ተዋጊዎች ናቸው ኢትዮጵያውያኖችም ናቸው። አዎ ባሳለፍ ነው ያኔ የሞደርን አርሚ በማንኖርበት ጊዜ ባለሀገሩ ጠመንጃና ሌላም ጋሻ እየያዘ የሞደርን አርሚ የተቋቋመውን ለመምታት ችሏል። ልንልቃቸው አይገባም። ነገር ግን ሰላሳ ዓመት ሙሉ ምን ነበር የሚያደርጉት? ለምን አያሸንፉም? በመጨረሻስ እንዴት ሊያሸንፉ ቻሉ? አልጀመሪያ ጊዜ የኢትዮጵያ ርዕዮተ ዓለም ሶሽሊዝም እና ኮሚኒዝም ነበር። ስለዚህ የሶቪየት ዩኒየን በወደቀበት ጊዜ አብሮኛ መንግስት ወደቀ የሰራዊቱም መፍረክር ከዛ ነው የመጣው እና እነሱ አሸንፈዋል ብዬ የምለው ነገር እንት ሰራዊቱ ከዛ በኋላ በቃው። አንድ እሱ ሁለተኛ በሀያ ብር የተቀጠረ ሰራዊት አስራ ሰባት አመት ሙሉ ከቤተሰቡ ተለይቶ በቀበሮ ጉድጓድ ውስጥ ተቀምጦ ሰላይ ሰማይ ፊት ተራራ የሚያይ ቢህጎ ፍጡር እኮ ነው። እና ይላል እዚህ በሰራዊታችን ሞራል አንዱ ትልቁ ለኮምባት ኢፌክቲቭ ዩኒት ወይም ደግሞ የውጊያ ብቃት ሞራል ነው። አንዱ ሞራል ነበረው ያ ሰራዊት ነው እኮ። ትልቁ ጥያቄ መገምገሚያው እሱ ነው። ለመሸንፍ ለማሸንፍም አልነበረውም። አ ቅድም በዘረዘርኩት ምክንያት እና ስለዚህ ይሄን አይነት ነገር ያዘለ ሰራዊት ይዞ ከሰላሳ በፊት የነበረው ሞራል ከፍተኛ ነው። በኋላ ግን መንግስትን ሲመለከተው በጦርነቱ እየነገደ የራሱን መንግስት የማቋቋም እንጂ ለኢትዮጵያ አንድም ነገር የሚፈይድ ወይም እሱንም ወደ ሀገሩ ወደ ቀዩ የሚመልስ ነገር አለመታየቱ እንዴ ቀላል አይደለም እኮ የሰው ልጅ ህይወቱን እና አጥንቱን ለመከስከስ እና ደግሞ ለመስጠት ፈቃደኝነት እኮ ይጠይቃል። አዎ ፈቃደኝነት ይጠይቃል። ግን እዚህ ላይ እንግዲህ በዚህ በዚህ ምክንያት ታገደ ማለት ነው። ይህንን ጉዳይ በዚህ መልክ ነው የማየው። ኔ እርሶ ሰራዊቱና የኢትዮጵያ ህዝብ አያሌ መስዋዕትነት የከፈሉባት ኤርትራ ዛሬ ሉዓላዊ አገር ሆናለች። ከዚያ ሁሉ መስዋዕትነት በኋላ ዛሬ ኤርትራ ኢትዮጵያ አካል ባለመሆኗ የሚሰማዎት ምንድን ነው? ኤርትራ ምድር ላይ ወድቀው የቀሩትን ኢትዮጵያ ልጆች ሲያስቡ። ይሄ በጣም ሰፋ ያለ መልስ የሚያስፈልገው ነው። ከጊዜ አንጻር መቼም ማጥበቡ የሚመረጥ ይመስለኛል። ኤርትራ እኮ የኢትዮጵያ ልጅ ወይም የኢትዮጵያ አስራ ሶስቱ ክፍለ ሀገር፣ ለዘመናት ለረጅም ዘመናት ዘጠና ጊዜ የሚቆጠር ዘመቻ የተደረገበት መሬት ነው። ዛሬ የኢትዮጵያ ሰራዊት ከመሀል ሀገር ከግራ ከቀኝ ተሞ ጣሊያንን፣ ሌላም ሌላም ሌላም፣ ቱርክን፣ ሌል ብዙ ብዙ ነገሮችን ሁሉ በሚቋቋምበት ጊዜ ሁሉ የእሱ አስክሬን እዛ ላይ ይታያል። አሁን ፕላስ ደግሞ እዛ ኤርትራኖች ከሁሉ በፊት እኛ ዛሬ አሸንፈዋል ወይም የምንኮንንበት ምክንያት የለም። ጀግናዎች ናቸው፣ ጥሩ ተዋጊዎች ናቸው። የመጣውን ጠላት ሁሉ በግንባር ቀደም ከምጽዋ ጀምሮ እስከ አስመራ አፋፍ ድረስ በሙሉ የተዋጉ ናቸው። ለኢትዮጵያ ደማቸውን አፍሰዋል። በኢትዮጵያ ኤምብለም፣ በኢትዮጵያ ሰንደቅ ዓላማ አረንጓዴና ቀይ፣ ቢጫ ሰንደቅ ዓላማ ስር ወድቀዋል። አንድነት ኢትዮጵያ ብለው የሄዱ ናቸው። ነገር ግን አሁን ዝርዝሩን መቼም እኔ በዚህ በኩል መግለጹ ለራሴ ደስ ስለማይለኝ አልፈዋለሁ። የሆነ ሆኖ ማን ታዲያ ያንን ወኔና ያንን የሀገር ፍቅር ለወጠው? ያንን እንደሆነ ብዙ መልስ አለው። ያንን ከመመለስ እቆጠባለሁ። ታዲያ እንዲህ አይነት መስዋዕትነትና እንዲህ አረገ ሲኖር ለጊዜው በማይታወቅና ዘለቄታ በሌለው ምክንያት ሲገነጠሉ እንዴት ይመስሎታል ብለህ ለጠየቀው እኔ አዝናለሁ ነው ምለው። ያ ህዝብ ሁለቱ ህዝብ ወንድማማቾች ታማቾች ናቸው። እኛ ዛሬ ላናይ እንችላለን፣ ነገ ጧት ሁኔታዎቹ ይለውጧቸዋል። ዛሬ እኮ እዚህ እየመጡም እየተማሩ ናቸው። አማራት አዲስ አበባ ወይም መቀሌ ወይም ልዩ ልዩ ቦታ ከነሱ ከዛም ደግሞ እየፈለሱ በሚመጡበት ጊዜ ሁሉ ኢትዮጵያ በጸጋ በተንላ እያበላች እያጠጣች እየተቀበለች ነው ላይ ይህን ሁሉ ስትመለከተው ነገ ጠዋት መቸም ነቢይ አይደለሁም፣ ነቢይም እንዳልባል እንደ ሁኔታውን ስመለከተው ሁለቱም ተለያይተው የሚኖሩ አይመስልም። በአጠቃላይ ምን ይመስሎታል አልከው፣ ያሳዝናል። አዝናለሁ ነው የምለው እኔ። ምክንያቱም ብዙ ጊዜ ተዋብቻለሁ፣ ህዝቡን ጥሩ አድርጌ አውቃለሁ፣ መሬቱን አውቃለሁ፣ ባህሉን አውቃለሁ። ይሄ ነው ከኮንጎ እስከ ኤርትራ የእድሜውን አብላጫ ጊዜ ሰጥተው ያገለገሉበትን የቀድሞውን ኢትዮጵያ አገር መከላከያ ሰራዊት፣ የደርግ ሰራዊት ነው የመንግስቱ ኃይለማርያም አገልጋይ ነው የነበረው ብለው ዛሬም ድረስ የሚኮንኑ አሉ። ለሰራዊቱ መበተን አንዱም መከላከሪያቸው አድርገው ያቀርባሉ። የመከላከያ ሰራዊቱ እርሶ ያገለገሉበት መከላከያ ሰራዊት የደርግና የመንግስቱ ኃይለማርያም ሰራዊት ነበር ወይ? እንደ አጋጣሚ ጥሩ የእድሜ ባለጸጋ ስለሆንኩኝ ከሰላሳ ሁለት ዓመት በላይ ያገለገልኩ ስለሆነ ይሄ ግልጋሎት አስራ ሶስቱን አመት በግርማዊ ቀዳማዊ ኃይለ ስላሴ ዘመነ መንግስት አስራ ሰባቱን በደርግ ነው ያደረኩት። በመሰረቱ ቅድም በጠቀሷቸው መንግስታቶች የድንበር መፍረስ ነበረ። ያንን ሄዶ እናስተካክላለን፣ መስዋዕትነት እንከፍላለን። የአፄ ኃይለ ስላሴ አሽከር ሆነን አይደለም፣ ለኢትዮጵያ አንድነት መስዋዕትነት ለመክፈል በሚል መፈክር የተሰለፍን እንጂ ከግራ ከቀኝ ከኋላ እከሌ ነው ብለን የምንለው ወይም ደግሞ የእሱ አሽከር ነን ወይም ደግሞ የእሱ ታዛዥ ነን የሚለው ነገር እኔ አልታየኝም እና በልባችን በደማችን ውስጥ ያለው እኔ መንግስቱ ኃይለማርያምን ኦፍኮርስ ሊቀመንበር ሆነው መመረጣቸውን እዛም ሀገር መምረታቸውን ከማወቅ ባሻገር የእሳቸው ሰራዊት ነን ወይም መንግስቱ ይሙት ምን ብለን ያንበት ጊዜ ያለ አይመስለኝም። ደግሞም አይደለንም። ጀነራል ከሆነ በቀዳማ ስላሴም ጊዜ ጀነራል ያን ጀነራል ወደ ደርግ ዘመነ መንግስት ሄድ ያው ነው የኢትዮጵያ ጀነራል እንጂ ትላንትና የቀዳማ ስላሴ ጀነራል ነበር፣ ዛሬ ደግሞ የደርግ ነው። እንዲህ አይነት አባባል በጣም ያስገመግመናል። የኢትዮጵያ ወደ ኋላ የቀረች ነች ብሎ ያሰኛል። እኛ የመንግስቱም የሌላም ሰራዊት አልለንም። ቅድም ተናግረዋል። በመጀመሪያ በመግቢያው ላይ ይህን ሰራዊት ለማቆሸሽ ትግሉን ታግሎ እንዳልታገለ እንደሱ ልጆቹን ማቀፍ አቅቶት አይደለም። እንደሱ ሙሉ አካሉን ይዞ መነቃነቅ አቅቶት አይደለም እግሩን፣ እጁን፣ አይኑን እየሰጠ በሚሄድበት ጊዜ ለመንግስቱ ኃይለማርያም ወይም ለቅረማ ስላሴ አይደለም ለኢትዮጵያ አንድነትና ለኢትዮጵያ ሀገር ዳር ድንበር ነው። ይሄንን ማወቅ ያስፈልጋል። ሌላ አቂም ከጀርባ ካለ፣ ያ ቂም በብሔራዊ ደረጃ የሚገመገምና ሚዛን ውስጥ የሚገባ አይደለም በምንም ተአምር ዘለቄታ የለው ግን፣ እንደ አጋጣሚ ሆኖ መድረክ ስለሌለና መድረክ ስላልነበረን ይሄን ሁኔታ በዝርዝር ለማስረዳት አልቻለም። ነገር ግን አሁን እኔ ይሄን መጽሐፍ ሀያ አንድ አመት ሙሉ በመጽፍበት ጊዜ ይሄ አሁን የጠየቀኝን ጥያቄ በጥሩ ሁኔታ አድርጌ ዛሬ ሰው ሲያነባው በፈንጂ እየተንከባለሉ ግዳጃቸውን ሲፈጽሙ እግራቸው እጃቸውን ሲቆመጡ ሁሉ ያየ ሁሉ ይሄ ሰራዊት ለካ እንደዚህ ተዋግቶ ነበር እንዴ እንዲህ አይነት ሰራዊት ነው እንዲህ የነበረው ብሎ ያለ ነው። የጊዜ ጉዳይ ነው እንጂ ወደ ኋላ ገደማ አሁን የተባለው ነገር በምንም ተአምር ዘለቄታ አይኖረውም። መልካም። ሌላው በግንቦት ስምንቱ ወታደራዊ መፈንቅለ መንግስት ተሳታፊ ከነበሩትና በኋላም ለስርዓት ከተዳረጉት ጄኔራል መኮንኖች እርሶም አንዱ ነበሩ። የግንቦት ስምንቱ መፈንቅለ መንግስት አላማ ምን ነበረ? እንዴትስ ሊከስፍ ይቻለ? የዚህ ኩዴታ ዋናው አላማ ኢትዮጵያ አሁንም ነገ ዛሬ በጦርነት ላይ የገጠማትን ችግር ለመፍታት ነው። በጦርነት ግን መፍታት አልተቻለም። ብናየው ያው ነው ሲመሽም ያው ነው ሲነጋም ያው ነው። የዲሞክራሲ የፖለቲካ ዲፕሎማሲ ጨዋታ የለም በመካከሉ ላይ ዝም ብሎ ብቻ በጦር ጊዜን ራሱን የማቆየት ሁኔታ ነው። ስለዚህ እንግዲህ በወቅቱ የልጅነታቸውን ጊዜና አፍላውን እድሜያቸውን የጨረሱት ከፍተኛ መኮንኖች ሁልጊዜ እንዳዘኑ እንዳለቀሱ ነው። አጋጣሚውን ነበር የሚጠብቁት መንግስት ለመገለበጥ። በአጋጣሚ ሆኖ ደግሞ ደርግ ቀላል አይደለም፣ በሶስት ማዕዘን ከቦ እንዳይደፍር አጥሮ እየተቀመጠ ነው፣ በፖለቲካ በወታደራዊ ደህንነት፣ ደግሞ ሌሎች ደህንነት መስሪያ ቤቶች ጭምር። እና ያንን ብሬክ ስሮ አድርጎ መውጣት በጣም አስቸጋሪ ነገር ነው። የዛን የኩዴታ አላማ ዘመቻ ለመናገር ደግሞ ሚስጥሩ ስለሚወጣ እዚህ ውስጥ ይካፈላሉ የሚባሉ እንግዲህ አዛዦች ናቸው። በቃ አዛዦችም ውስጥ ጥቂቶች ናቸው። እና አንዱ ይሄ ነው። ስለዚህ ሰፋ ብሎ የኩዴታውን ሁኔታ ተነጋግሮ አስቦበት ያልተፈጸመ ነው ሙከራው። ግን በቀላሉ የሚታይ አይደለም፣ ብዙ ለውጥ አምጥቷል። ከዛ በኋላ ሁለተኛው እና ሶስተኛው ደግሞ በኩዴታ ጊዜ ወሳኙ ምንድን ነው? ስፒድ ነው ወሳኙ፣ ፍጥነት ነው። ስፒድ የለም። ሌላው ቢቀር የፕሮፓጋንዳውን ክፍል ማስጠበቅ ሲገባ ማስታወቂያው እሱ አልተጠበቀም። እሱም አንዱ ለውድቀቱ ነው። ሁለተኛ ደግሞ አጠገባቸው ያለውን አስር ሺህ የሚቀለብ ሰራዊት እሱን እንኳን ለመያዝና እሱን እንኳን አግባብቶ በቁጥር ለማድረግ አልተቻለም። ስለዚህ አንዱ ይሄ ነው። ሌላው ደግሞ ከአስመራ የመጣው ሁለት ብርጌድ አየር ወለድ ጥይት የለውም። ጥይት እስከሚታደል ድረስ ጊዜ ብያለሁ። ስፒድ ታይም። ያ ሁሉ አልተዘረገም እና የውድቀቱ ሁኔታ ይህን ደግሞ ሌላው ሌላው ደግሞ በከፍታ መኮንኖች ክፍፍል ነበረ እና ሁሉ ነገር እንደተሳካ ሁሉ ነገር እንደሆነ ዛሬ እኔ ፕሬዚዳንት ዛሬ ጠቅላይ የሚልም አንዳንድ እንደምታ ነበረ። አንዳንድ ጊዜም ከፍተኛ የሆነ አስተዋጽኦ በዚህ ቅቅድ ላይ ያደረጉትን ማግለል ነበረ። ሌላው ደግሞ የደርግ አባሎችን እዚያ መከላከያ ግንባር ማነው አጥር ላይ ወዛ ሄደው ሲቆሙ እነሱን ማስወገድ ከእነሱ ጋር መወያየት ምን ማለት ኢኪልስ ታይም ጊዜ ገደለ እና ኩዴታ ባህሪው ይሄ አይደለም። ይመስለኛል እንደዚህ ነው። ብርጋዴር ጄኔራል ውበቱ ጸጋዬ የሁሉም ነገር ወደ ሰሜን ጦር ግንባር መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። መጽሐፉ አውስትራሊያ ውስጥ ላሉ አንባቢያን በቅርቡ እንደሚደርስ ተስፋችን ነው። እሺ፣ አመሰግናለሁ። ሰቨን ቢሊዮን ስቶሪስ ኤንድ ካውንቲንግ ኤስቢኤስ ሬዲዮ